ስለ ምግብ እውነታዎች ከዓለም ረዥም ዕድሜ ያስቆጠረ የአዘገጃጀት መምሪያ የተገኘው ለቢራ ነው። ካሮት በመጀመሪያ ቀለሙ ሐምራዊ ነበር። ለውዝ እና የዛፍ ለውዝ ነት ይለያያሉ። ለውዝ ባለ ሁለት ክክ አዝዕርት ነው። አናናስ አንድ ነጠላ ፍራፍሬ አይደለም፣ የቤሪ ፍሬ ትርክም ነው። ፓስታ መጀመሪያ የተሰራው ጣሊያን ሳይሆን ቻይና ውስጥ ነው። አፕሎች ከቡና የበለጠ ሰዎችን ንቁ አድርገው ያቆያሉ።